ወጣቶች ዝርዝራቸውን ጭምር ይዘናዋል። አቶ ጌታቸው ባልቻ ናቸው የኦሮሚያ ክልል የመንግሥት ኮሚኒኬሽን ቢሮ ኃላፊ። ዝርዝሩን በዕለቱ አቢር ይዘናል። የኢትዮጵያ ሰብአዊ መብት ኮሚሽን በአማራ ክልል ተፈጽሟል የተባለውን የከባድ መሣሪያ ድብደባ፣ ግድያና ዘረፋ እንዲሁም ብዙ ሺህ ሲቪሎች የተፈናቀሉበትን ለማጣራት መርማሪ ቡድን እንደሚያሰማራ አስታወቀ። የኦሮሚያ ክልል አስተዳደር ሸማቂዎች በሲቪሎች ላይ የሚያደርሱትን ጥቃት ለመከላከል እየሠራ ነው አለ። የሚሉትን ጨምሮ በርከት ያሉ ዘገባዎችንና ቅንብሮችን ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ረቡ ነሐሴ 19 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከፕሮግራም አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን እና ከዋና አዘጋጁ ሰለሞን አባተ ከዌብና ማኅበራዊ መገናኛ አቀናባሪያችን አበባየው ገበያውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ ዘልቃለን አሁን የሰዓትን የዓለም ዜና ጤና ይስጥልን አድማጮቻችን እንደምናመሻችሁ የምሽቱን ዜና የማቀርብላችሁ ደረጀ ደስታ ነኝ የኢትዮጵያ ሰብአዊ መብት ኮሚሽን በአማራው ክልል ተፈጽሟል የተባሉ የመብት ጥሰቶችን የሚያጣራ ቡድን እንደሚልክ አስታወቀ። በደብረ ታቦር ከተማ በአንድ ቤተሰብ ላይ የደረሰውን ግድያም ማረጋገጡንም ኮሚሽኑ ገልጠዋል። ዝርዝሩን መለስካቸው አማሃ ያቀርበዋል። ኮሚሽኑ በአማራ ክልል የሚካሄደውን የከባድ መሳሪያ ድብደባ፣ ግድያዎች፣ ዝርፊያና ሰላማዊ ሰዎችን የማፈናቀል ዘገባዎችን ለማጣራት አንድ የልዑካን ቡድን እየላከ መሆኑን ዛሬ ይፋ ባደረጋዎችን መግለጫ አስታወቀ። ኮሚሽኑ በድረ ገጹ ላይ ባወጣው በዚህ መግለጫው በአማራ ክልል በደብረታቦር ከተማ ላይ ህወሓት ተኩሶታል በተባለ የከባድ መሳሪያ አረር የተገደሉትን አንድ የቤተሰብ አባላት ማንነትን አረጋግጫለሁ ብሏል። ነሐሴ 13 ቀን 2013 ዓ ም በተፈጸመው የከባድ መሳሪያ ድብደባ ሕይወታቸው ያለፈው የአንድ ቤተሰብ አባላት ስም ውዴ ዋለ፣ እሱ ባለው ድረስ አዲስ ዓለም ድረስ ዶክተር ሰርካለም ድረስና የአራት ወር ጨቅላ ሕፃን አመል ድረስን እንደሚያጠቃልል መግለጫው ይዘረዝራል በግቢ ውስጥ ተከራይተው የሚኖሩ ሁለት ሰላማዊ ሰዎችም በዚህ ተኩስ የአካል ጉዳት ደርሶባቸዋል ይላል የኮሚሽኑ መግለጫ አክሎም በግጭቱ እያደር መስፋፋት በሰላማዊ ሰዎች ሕይወት ላይ የሚያሳድረው ተጽዕኖና እየተባባሰ የሚገኘው የሰብአዊ ሁኔታ የሚያሰጋ መሆኑን በመግለጽ የኢትዮጵያ ሰብአዊ መብቶች ኮሚሽን ሁሉም ወገኖች የሰላማዊ ሰዎችን ደህንነት እንዲያረጋግጡ አስቸኳይ ጥሪ ያደርጋል ብሏል። ተጨማሪ ዝርዝር በነገ ዕለት ይዘን ለመቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዩጋንዳ የመጀመሪያዎቹን ሀምሳ አንድ የአፍጋኒስታን ስደተኞች ተቀብላለች። ታሊባን አፍጋኒስታንን ከተቆጣጠረ በኋላ አደጋ ውስጥ የሚገኙ በሺዎች የሚቆጠሩ የአፍጋኒስታን ዜጎችን ለማስወጣት እየተደረገ ያለው ዓለም አቀፍ ትብብር አካል መሆኑም ተመልክቷል። ሃሊማ አቶማኒ ከዩጋንዳ የላከችውን ዘገባ ጽዮን ግርማ ታቀርበዋለች። ሃምሳ አንድ ከአፍጋን እንዲወጡ የተደረጉ ተፈናቃዮችን ያሳፈረው የግል ቻርተር አውሮፕላን ዛሬ ረቡዕ ጠዋት ኢንተቤ አየር ማረፊያ ደርሷል። ይህ የሆነውም የዩናይትድ ስቴትስ መንግስት በአደጋ ስጋት ውስጥ የሚገኙ የአፍጋንና ሌሎች ዜጎች ወደ አሜሪካና ሌሎች የዓለም ሀገራት ማሻገር እስኪቻል ድረስ በጊዜያዊነት እንዲቆዩ የቀረበው ጥያቄ በዩጋንዳ መንግስት ተቀባይነት በማግኘቱ ነው። የዩጋንዳ የውጭ ጉዳይ መስሪያ ቤት ባወጣው የጽሑፍ መግለጫ የዩጋንዳ መንግስት ተፈናቃዮቹን ተቀብሎ በጊዜያዊነት ለማቆየት የወሰነው በችግር ውስጥ የሚገኙ ስደተኞችን መቀበል በሚያስችለው የመንግስት ፖሊሲ መሰረት መሆኑን አስታውቋል። የዩናይትድ ስቴትስ ሚሽን የህዝብ ጉዳዮች ኃላፊ ብራያን ጆርጅ ዩጋንዳ ላሳየችው ልግስና አድናቆታቸውን ቸረዋታል። የዩጋንዳ መንግሥት በዚህ ዓለም አቀፍ አሳሳቢ ጉዳይ ላይ ለመተባበርና የበኩሉንም ለመወጣት በድጋሚ ፈቃደኝነቱን አሳይቷል። ከአፍጋኒስታን ለተፈናቀሉ ሰዎች ከዩጋንዳ መንግሥት ጋር በመተባበር የሰብአዊ ድጋፍ እያደረጉ ያሉትን የሀገር ውስጥና ዓለም አቀፍ የረድኤት ድርጅቶች ለጥረታቸው ማመስገን እንፈልጋለን። ዩጋንዳ የአፍጋንና ሌሎች ዜጎችን በተቀበለችበት በዚህ በረራ የራሷን ዜጎችም ጭምር ለማሳፈር ጥረት ተደርጎ እንደነበር የገለጸው የመንግሥቱ መግለጫ፣ ሆኖም በካቡል አየር ማረፊያ ውስጥ በተፈጠረው አስቸጋሪ ሁኔታ ያንን ማድረግ እንዳልተቻለ አስታውቋል። እናም በቀጣይ በረራ ወደ ሀገራቸው እንደሚመለሱ ገልጿል። ዩጋንዳ ሁለት ሺህ የሚሆኑ የአፍጋን ተፈናቃዮችን በጊዜያዊነት እንደምትቀበል ቃል ገብታ የነበረ ሲሆን ቀጥላም ይህንን ቁጥር ወደ አንድ መቶ አርባ አምስት ዝቅ አድርገዋለች። ዛሬ ዩጋንዳ የደረሱት እነዚህ ሀምሳ አንድ ከአፍጋን እንዲወጡ የተደረጉ ዜጎች የመጀመሪያዎቹ ናቸው። በሀሊማ አቱማኔ ማሌ ከካምፓላ ለተጠናቀረ ዘገባ ጽሆን። ትልቋ የታንዛኒያ የንግድ ከተማ ዳሬ ሰላም ፈረንሳይ ኤምበሲ አቅራቢያ በከባዱ የታጠቀ አጥቂ ተኩስ ከፍቶ ሶስት ፖሊሶችንና አንድ የጸጥታ ጠባቂ መግደሉ ተገለጸ። ፖሊሶች ጥቃቱን የፈጸመውን ሰው እንደገደሉት ገደሉት አስታውቀዋል። ጥቃቱን ያደረሰበት ምክንያትም ሆነ ኢላማው ማን እንደነበር ለጊዜው ዝርዝሩ አልታወቀም። ከዳሬ ሰላም ቻርልስ ኮምቤ ያጠናከረውን ሪፖርት ቆንጂት ታዬ ታቀርበዋለች። የንግድ ዋና ከተማዋ ዳሬ ሰላም ውስጥ የፈረንሳይ ኤምበሲ አጠገብ አንድ ታጣቂ ተኩስ ከፍቶ ነዋሪዎችን አሸብሯል። የፖሊስ ዋና ተቆጣጣሪ ሳይመን ሲሮ ተኩስ እንደነበረ አረጋግጠዋል። ከዚያ ሌላ ግን ስለ ተኩስም ሆነ ስለ ተጠርጣሪው ማንነት በዝርዝር የተናገሩት ነገር የለም። ሁለት ወታደሮቻችን ተገድለውብናል። የገደላቸው ግለሰብም ተገድሏል። የሆነ ሆኖ ማንነቱንና ከየት እንደመጣ እሱን እሱን እያጣራን ነው። መረጃ እንዳገኘን እንሰጣችኋለን ብለዋል። ከዚያ በማስከተል ባለስልጣናት ሌላ አንድ ፖሊስ ፖሊስና አንድ የጸጥታ ጠባቂ መገደላቸውን አረጋግጠዋል። ይህ ጥቃት የደረሰው የሀገሪቱ ፕሬዚደንት ሳሚያ ሱሉሁ ሀሰን ከፖሊስ ባለስልጣናት ጋር ስብሰባ ከተቀመጡ በጥቂት ሰዓታት ተከትሎ መሆኑም ታውቋል። የአይን እማኞች የተኩሱ ድምፅ እንዳስደነገጣቸው ተናግረዋል። የኡበር ታክሲ አሽከርካሪው ዳዊዲ ሙዋሊማ ያየውን እንዲህ ሲል ተናግረዋል ከፊቴ የነበሩት መኪናዎች አዙረው ለመሄድ እድል አላገኙም። ብቻ በራቸውን እየከፈቱ ፈትለክ ብለው ሲሮጡ ነበር የማያቸው። እነሱ ብቻ ሳይሆኑ የትራፊክ ፖሊሶችም ራሳቸው ሩጫ ላይ ነበሩ ብሏል። ሌላው የዳረ ሰላም ነዋሪ ጁማ ሱሌማኒ በበኩሉ ፖሊሶች በአካባቢው ድንገት የባንክ ዝርፊያ ተሞክሮ ሊያስቆሙ ሲሞክሩ የተኮሱ ነበር የመሰለኝ ሲል ተናግሯል። መጀመሪያ ላይ ምንም አልፈራሁም። በኋላ ግን አንድ ሰው ወደ ሰማይ ጥይት ሲተኩስ አየሁና ደነገጥኩ። አንድ የትራፊክ ፖሊስ ባልደረባዬ ተገደለብኝ ሲልም ሰምቻለሁ ነው ያለው። ታንዛኒያ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ወደ አካባቢው ከመሄድ እንዲቆጠቡ ማሳሰቢያ አውጥተዋል። በኒጀር በመቶዎች የሚቆጠሩ የቦኮ ሀራም ታጣቂዎች ምሽቱን በኒጀር ወታደራዊ ይዞታ ላይ ባካሄዱት ጥቃት 16 ወታደሮችን ገድለው ዘጠኝ የሚሆኑትን ማቁሰላቸውን የአገሪቱ መከላከያ ሚኒስቴር ባወጣው መግለጫ አስታውቋል። በኒጀር ዲፋ በተባለው ክልል በተካሄደው በዚህ ውጊያ ወደ ሀምሳ የሚጠጉ እስላማዊ ሚሊሻዎች የተገደሉ ሲሆን በርካታ የጦር መሳሪያዎችም የተማረኩ መሆኑን መከላከያ ሚኒስቴሩ በዛሬው መግለጫ አስታውቋል። ቦኮ ሀራም እንደ ኤሮፓ አቆጣጠር በ2019 በሰሜን ናይጄሪያ መንቀሳቀስ የጀመረ ሲሆን በየጊዜው የሚያካሂዳቸው ጥቃቶች ወደ አጎራባች አገሮች ወደ ቻድ፣ ካሜሩንና በቻድ ሐይቅ ሰርጥ ወደሚገኙ አገሮች እየተዛመተ መሆኑን ተነግሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ባለስልጣናት ደቡብ ኤዥያን በመጎብኘት ላይ የሚገኙት ምክትል ፕሬዚደንት ከማላ ሃሪስን የቪየትናም ጉብኝት እንዲዘገይ ምክንያት የሆኑትንና የሃቫና ሲንድሮም በሚል የሚታወቁትን ሁለት የጤና ውከቶችን መንስኤ መመርመር መቀጠላቸውን አስታውቋል። ምርመራው ገና በጅማሬው ላይ መሆኑ የተገለጸ ሲሆን ምክትል ፕሬዚደንቷ ከሲንጋፑር ወደ ቪየትናም በሚያደርጉት ጉዞ የሚፈጥረው ችግር ባለመኖሩ ትናንት ማክሰኞ ወደዚያው እንዲያመሩ መደረጉም ተገልጿል። ከማላ ሀሪስ ወደ ደቡብ ኤዥያ የሚያደርጉት ጉዞ ከአፍጋኒስታን ስደተኞችን በማውጣት ሂደት መካከል የሚደረግ ቢሆንም የአሜሪካ የውጭ ፖሊሲ አሁንም ለአጋሮች አለኝታ መሆኑን ለማስገንዘብ መሆኑም ተዘግቧል። የሀቫና ሲንድሮም በመባል የሚታወቀው የጤና ሁከት ቀደም ሲል በአሜሪካ ዲፕሎማቶችና በሌሎች የመንግስት ሰራተኞች በኩባ ዋና ከተማ ሀቫና ውስጥ በ2016 የተከሰተ አንጎልን የሚረብሽ የጤና ችግር መሆኑም ታውቋል። ሁለት የዩናይትድ ስቴትስ የምክር ቤት አባላት ቀደም ሲል ባልተገለጸ የጉዞ መርሃ ግብር ወደ አፍጋኒስታን ዋና ከተማ ካቡል መጓዛቸው ተገለጸ። የምክር ቤቱ አባላት ከጉዟቸው መልስ ትናንት ማክሰኞ በሰጡት መግለጫ እንዳስታወቁት የጉዟቸው ዓላማ ዜጎችን ከአገር የማስወጣቱ ሂደት ያለበትን ሁኔታ ለመገምገም እንዲሁም የአሜሪካ ወታደሮች ከአፍጋኒስታን ተጠናቀው እንዲወጡ እንደ ኤሮፓ አቆጣጠር ነሐሴ 31 የተያዘው ቀነ ገደብ እንዲራዘም በፕሬዚደንት ጆ ባይደን ላይ ግፊት ለማድረግ መሆኑ ተነግሯል። በምክር ቤቱ የወታደራዊ ጉዳዮች ኮሚቴ አባላት የማሳቹሴትስ ዲሞክራት ሴት ሞልተን እና የሚችጋኑ ተወካይ ፒተር ሜጀር ከጉዟቸው በኋላ ዛሬ በሰጡት መግለጫ ሁኔታውን እንደተመለከትነው በተባለው ጊዜ ውስጥ ሁሉንም ሰው ማውጣት አንችልም ብለዋል። ፕሬዝደንት ባይደን ትናንት በሰጡት መግለጫ የማስወጣቱ ስራ በዚህ ወር መጨረሻ ላይ ይጠናቀቃል ብለዋል። ዋይት ሀውስም በዛሬ ጠዋት ማብራሪያው በ24 ሰዓት ጊዜ ውስጥ 19 ሺህ ሰዎችን ማውጣት መቻሉን አስታውቋል። ከነሐሴ አጋማሽ ጀምሮ እስካሁን የወጡት ሰዎች ቁጥር 82 ሺህ መድረሳቸውም ተመልክተዋል። በመጨረሻም የኮቪድ-19 ዜና የዩናይትድ ስቴትስ የመረጃ ማህበረሰብ አባላት የኮቪድ-19ን መነሻ ምክንያት ሆነው የቀረቡ መረጃዎችን ከተመለከቱ በኋላ ስለ መንስኤው ይህ ነው ከሚል ድምዳሜ አለመድረሳቸውን ለፕሬዝደንት ጆ ባይደን ማሳወቃቸው ተዘግቧል። ወረርሽኙ እንደ ኤሮፓ አቆጣጠር 2019 ጀምሮ በመላው ዓለም 213 ሚሊዮን ሰዎች ለህመም መዳረጉና 44 ሚሊዮን ሰዎችን መግደሉን ከጆን ሀፕኪንስ የኮሮና ቫይረስ ምርምር ማዕከል የወጣው መረጃ ያስረዳል። ፕሬዝደንት ባይደን ባለፈው ግንቦት የመረጃ ተቋሞቻቸውን በውአን ቻይና ለመጀመሪያ ጊዜ የታየው ቫይረስ ከእንስሳት ወደ ሰዎች የተላለፈ ነው ወይስ ከውሃን ቤተ ሙከራ በድንገት ሾልኮ የወጣ ነው የሚለውን አጣርተው በዘጠና ቀን ውስጥ እንዲያቀርቡ ትዕዛዝ አስተላልፈው እንደነበረም ተነግሯል። የአሜሪካ ብሔራዊ የመረጃ ማዕከል ዲሬክተር ሪፖርቱን በትላንትናው ዕለት ለፕሬዝደንቱ ያስረከቡ መሆኑ ሲነገር፣ ከፊሉ በቅርብ ለህዝብ ይፋ እንደሚደረግም ተዘግበዋል። በተያያዘ ዜና በእንግሊዝ ይፋ የተደረገ አዲስ ጥናት የፋይዘር እና አስትራዜኒካ የኮቪድ-19 ክትባቶች ውጤታማነት ከስድስት ወራት በኋላ እየቀነሰ መምጣቱን አመልክቷል። በሌላ ጥናትም የዩናይትድ ስቴትስ የበሽታና ቁጥጥርና መከላከል ማዕከል ሲዲሲ የፋይዘር እና የሞደርና የኮቪድ-19 ክትባቶች የደልታ ቫይረስን የመከላከል ብቃትና ውጤታማነት ከ91 ከመቶ ወደ 66 ከመቶ ማሽቆልቆሉን አስታውቋል። የምሽቱ ዜና ተጠናቋል። ደረጀ ደስታ ነኝ፣ ጤና ይስጥልን። ቮይስ ኦፍ አሜሪካ ደረጀን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው ከዛሬ ረቡ ነሐሴ 192013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ትኩረቱን ሰሜን ኢትዮጵያ ላይ በሆነበት ሰዓት በምስራቅ ወለጋ ከሁለት መቶ በላይ ንጹሐን በታጣቂዎች መገደላቸውን የገለጹ አንዳንድ የፖለቲካ ፓርቲዎችና የሲቪክ ማህበራት መንግስት እነኝህን መሰል አካባቢዎች ለሚኖሩ ዜጎች ጥበቃ እንዲያደርግ ሲሉ ጥሪ አሰምተዋል። በምስራቅ ወለጋ ዞን ከሪሙ ወረዳ ታጣቂዎች በሳምንት በፊት በጥቃት በከፈቱበት ጊዜ የተገደሉ ዜጎች ከ231 በላይ መሆኑን የጠቀሰው እናት ፓርቲ ለምሳሌ ሴቶችና ሕፃናት ይገኙበታል ብለዋል። የሸኔ ታጣቂዎች ያላቸው አሳቻ ጊዜ ተጠቅመው ንጹሐን መግደላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻም ገልጠዋል። የሟቾቹን ቁጥር ግን አልጠቀሱም። የኦሮሚያ የጸጥታ አካላት ትኩረት በሚሹ የክልሉ አካባቢዎች ዘመቻ ላይ በመሆናቸውና በታጣቂዎች ላይ እርምጃ እየወሰዱ መሆናቸውንም አቶ ጌታቸው አመልክተዋል። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራውን ታጣቂ ቡድን እንደኒህ አይነት ውንጀላዎች ሲያስተባብል መቆየቱ ይታወሳል። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ ጌታቸው ባልቻን ያነጋገረው እስክንድር ፍሬ ሆኖ ተከታዩን አድርሶናል። የምስራቅ ወለጋው ግድያ የተፈጸመው ከአንድ ሳምንት በፊት መሆኑን ነው እናት ፓርቲ ባወጣው መግለጫ ያመለከተው። ፓርቲው እንዳለው ነሐሴ 12 2013 ምስራቅ ወለጋ ኪረሙ ወረዳ ከ231 በላይ ንጹሐን ዜጎች ተገድለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባል መምህር ኪሮሳ አጥናፉ ተከታዩን ለአሜሪካ ድምፅ አብራርተዋል። ወለጋ አካባቢ ላይ የተከሰተው እልቂት እጅግ የሚያሳዝንና ልወገዝ የሚገባ ጭምር መሆኑን እናት ፓርቲ በአጥኖት ትናገራለች። በጣም ከፍተኛ ሆነ ከተጠቀመው ከእናቶች አሉበት፣ በተለይ ህጻናት፣ ምንም የማያቁ ህጻናት፣ ሽማግሌዎች፣ ወጣቶች ዝርዝራቸውንም ጭምር ይዘነዋል። የሟቾችን ቁጥር ስሞቻቸውን ከነድንያቸው ልፍ ይዘናል። እኛ መረጃ ውጃችን እያለ ና እጅግ አዝነናል። እና ግን የሚወገዝ ነው እጅግ በዚህ በሰለጠነ በአንደኛው ክፍለ ዘመን ስልጣንን በጠመንጃ ኃይል አመጣለሁ ብሎ የሚያስበው ዛይድራቸው ኃይል አንድን ልባክ እየወሰድበት የሚገባ ነው የሚል እምነት ነው። ፓርቲው በዚሁ መግለጫው መንግስት ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውን አካባቢዎች ለይቶ መከላከልና ማንቃት እንደነበረበት አስታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ በበኩሉ ሸኔ በሚል በአሸባሪነት የፈረጀው ቡድን ከንጹሐን ግድያ ጋር በተያያዘ የሚቀርቡበትን ውንጀላዎች ሲያስተባብል ቆይቷል። የቡድኑ መሪ ድሪባ ኩምሳብ ለአሜሪካ ድምፅ ሲናገሩም ንጹሐንን ኢላማ አናደርግም ማለታቸው ይታወሳል። የጥቃቱ ሰለባዎችና መንግሥት ግን ቡድኑ ግድያዎችን ሲፈጽም መቆየቱን በመግለጽ ይወነጅላሉ። በምስራቅ ወለጋ ኪረሙ ወረዳ የዛሬ ሳምንት በተፈጸመ ጥቃት ንጹሐን ዜጎች መገደላቸውን የኦሮሚያ ብሔራዊ ክልላዊ መንግሥት ቃል አቀባይ አቶ ጌታቸው ባልቻም አረጋግጠዋል። የሟቾቹን ቁጥር በተመለከተ ያላቸው መረጃ ግን የተለየ መሆኑን በመጥቀስ በተለያዩ ወገኖች የወጡ መግለጫዎችንና የተሰጡ አስተያየቶችን መነሻ በማድረግ አነጋግሬያቸዋለሁ። ጥቃቱ መድረሱን ከሚያረጋግጡበት ይጀምራሉ። አቶ ጌታቸው እንዳልከው ምስራቅ ወለጋ በተባለው አካባቢ የሸኔ ታጣቂዎች ጉዳት ማድረሳቸውን ከዚህ በፊትም ለመገናኛ ብዙሀን ሰጥተናል። ጉዳቱ በንጹሐን ዜጎች ላይ እየደረሰ መሆኑንና የክልሉ መንግስትም ሐዘን የተሰማው መሆኑን ገልጸን ነበር። የቁጥር ጉዳይ ሊለይ ይችላል። አሁን አንድ ዜጋችን በምንም መልኩ መሞት የለበትም። በዚህ ወቅት ሁለት ነገር ነው በክልሉ እየተሰራ ያለው። በዚያ አካባቢ ጉዳት አድራሾቹ ወዲያውኑ የክልሉ ጸጥታ ኃይል በቦታው ደርሰው እርምጃ ወስደዋል። አሁን አካባቢው የተረጋጋ እና ሰላማዊ ነው። ያለን መረጃ የሚያሳየው ጉዳዩን መረጃውን አለን እንግዲህ የፓርቲው መግለጫ ላይ ልቆይና አቶ ጌታቸው የጸጥታ ኃይል በአካባቢው በበቂ አለመኖሩ ነው ለዚህ መነሻው አንዱ። በሶስት ቀናት ልዩነት እንኳን የጸጥታ ኃይል ማስገባት አልተቻለም ይላል። ቃል በቃል ነው እየጠቀስኩ ያለሁት ከመግለጫው ላይ ትንሽ ራቅ ያለ ነው፣ እርሻ ያለበት አካባቢ ነው። ቀድሞ ላይደርስ ይችል ይሆናል ግን በነጋታው ደርሶ እርምጃ እንደወሰደ ነው ያለን መረጃ። በክልሉ በወቅቱ አሁን በወረዳ ደረጃ የጸጥታ አካላት ይኖራሉ፣ በቀበሌ ደረጃ ሚሊሻ ይኖረናል። የሚሊሻው ከህብረሰቡ የተውጣጣ ኃይል ሆኖ ነው እዛ አካባቢ የሚንቀሳቀሰው። ግን ሁለት ሶስት ቀን በላይ ቆየ የሚለው መረጃውን የለኝም። በዛ ደረጃም ሊሆን አይችልም። በነጋታው የክልሉ የፀጥታ ኃይል በዞኑ አካባቢ ያሉት የፌዴራል ፖሊስ እና የክልሉ የልዩ ፖ ኃይል በአካባቢ ደርሶ እርምጃ ወስዶ አካባቢውን ሰላማዊ እንዳደረገ ነው ያለን መረጃ የሚያሳየው። ግን በጥቅሉ መታየት ያለበት ጉዳት መድረስ የለበትም። ጉዳት ከመድረሱ በፊት መከላከል መቻል አለብን። ግን ይሄ አጥፊ ቡድን ወይም ሽብርተኛው ቡድን አሳቻ ጊዜ ተጠቅሞ የክልሉ ጸጥታ ሀይልም ሆነ የአካባቢው የጸጥታ ሀይል በሌለበትና ባላሰበበት ነው እርምጃውን የወሰደው። በጅምላ ነው እርምጃውን የወሰደው መረጃውን አለን። ከዛ በኋላ ግን እርምጃ እየተወሰደ ና በ ወደ ሰላማዊ እንቅስቃሴ እየተመለሰ ያለበት ሁኔታ ነው ያለው። አሁን ተወሰደ ያሉት እርምጃ ብሔር ተኮር ወይም ሃይማኖት ተኮር ነው በእናት ፓርቲ እንደተገለጸው፣ እናንተ ያላችሁ መረጃ ምንድን ነው? ብለን ፈርጀ ነው። ዋና የክልሉ መንግስት በግልጽ የተናገረው የሰው ዘሪን ነው በማጥፋት እርምጃ በመውሰድ በማሸማቀቅ የራሱ መኖር ማረጋገጥ የሚፈልገው። ስለዚህ እኔ ያለኝ መረጃ ከብሄርም ከሃይማኖትም ጋር የሚያገናኝ ምንም ነገር የለውም። ሁሉም ሃይማኖት ተከታይ እዛ ውስጥ አለ፣ የሁሉም ብሄር ነዋሪ እዛ ውስጥ አለ። የኦሮሞ አለ፣ የአማራ አለ። የተለያዩ ብሄሮች ናቸው እዛ አካባቢ የሚኖሩት። ጉዳቱ የደረሰባቸው ከየብሄሩ ነው፣ ከየሀይማኖቱ ነው። ሃይማኖቲን ለይቶ ወይም ብሄሪን ለይቶ የሚደረግ አይነት አይደለም። ሽብርተኛ ቡድን ብሄሪን ይለያል የሚል በዚህ ደረጃ የሚታይ እምነት ያለውም ሀይል አይደለም። ግን አንዳንዴ የሚፈለገው በዚህ ሀገር የሆነ ነገር ሲፈጠር ከብሄር ጋር ለማገናኘት እሱን ለማጋጋል ና ከሃይማኖት ጋር ለማገናኘት ና ለማጋጋል የሚፈልጉ የፖለቲካ አጀንዳ ለማድረግ የሚፈልጉ ሀይሎች ካልሆነ በስተቀር እኔ ያለኝ መረጃ ብሔርም የሃይማኖትም መሰረት የለውም። ጥቃቱ የደረሰው በዚህ የእሳ ዶሮ ቅዱስ ገብርኤል ና ኩቴ አቦ ቅዱስ ጊዮርጊስ ቤተ ክርስቲያን አካባቢ ነው የሚልም ይጠቅሳል የፓርቲው መግለጫ። አካባቢው ሊሆን ይችላል አሁን ፖለቲካሊ ሃይማኖት ተከታዮች ያሉበት አካባቢ ሊሆን ይችላል። ቤተ ክርስቲያኑ ያለበት አካባቢ ሊሆን ይችላል። አካባቢ ግን ጥቃቱ የደረሰው በሰው ላይ ነው። በሰው ላይ ጥቃት ደረሰ ማለት ከዛ በላይ ምንም የሚትፈልገው ነገር የለም። በዛ አካባቢ ያለ ንብረት ወድሟል። የሰው የግለሰብ ንብረት፣ የመንግስት ንብረት እያወደሙ ነው፣ በሚሄዱበት አካባቢ የሚወስዱት እርምጃ። ስለዚህ ይህ ሽብርተኛ ቡድን እርምጃ ሲወስድ ማንንም ምንንም የሚለይ አይነት አመለካከት ያለው አይደለም። የሰው ዘር ጠላት ነው ከተባለ የሰው ዘሪን የሚያጠፋ ነው። ስለዚህ ሁሉም ሲታገል በዚህ መልክ ነው ማየት ያለበት ብዬ ነው ስ ኢትዮጵያውያን ጠላት ነው። ኢትዮጵያውያን ጠላት ከሆኑ ሁሉም ኢትዮጵያውያን በጋራ መታገል አለባቸው። አንዱ ሽፋን ሰጥቶ አንዱ በሌላ መልኩ ገልጾት አሁን ወደ ሃይማኖት የሚውሰደው ና ወደ ብሄር የሚወሰደው ና ያኛውን እንጠቀም ካል የትኛው ብሄር የትኛውን ብሄር ሊያጠቃ ነው? ከየትኛው ብሄር የወጣ ነው? ይህንን የሚያደርገው ህወሀት ጁንታ ቡድንና አሻባሪው አሸባሪው በራሱ የራሱ ታጣቂ ነው እዛ ውስጥ ያሉት። እነዚህ ደግሞ ሙሉ በሙሉ አሸባሪ ተብሎ የተፈረጁ ናቸው። የትግራይን ህዝብ አይወክሉም። ይሄ የሸኔ ቡድን የኦሮሞ ህዝብ አይወክል አቶ ጌታቸው ወደ ሌላ ጠቅለል ያለ ጥያቄ ልውሰድዎት እናት ፓርቲ የሚያነሳው ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውና ትኩረት ሊሰጣቸው የሚገቡ ቦታዎች አሉ ህብረተሰቡ ለጥቃት እየተጋለጠባቸው አሳሳቢ የሚባሉ ቦታዎች እና እዛ ቦታ ላይ በቂ ትኩረት እየተሰጠ አይደለም፣ በበቂ ደረጃ ጥበቃ ሊደረግ ይገባል የሚሉ ሀሳቦችም ይነሳሉ። እንደው በአጠቃላይ ከመንግስት አንጻር ምን እየተደረገ ነው? ከዚህ አንጻር ምንድን ነው በአካባቢው ያለው ሁኔታ? በዚህ ሀሳብስ ይስማማሉ ወይ? የሀገር መከላከልና የሀገርን የማዳን ዘመቻንም በአንድ በኩል በራሱ እየመራ የራሱን ኃላፊነት እየተወጣ የክልሉን ሰላማዊ እንቅስቃሴን ለማረጋገጥ በክልሉ በተወሰኑ ቦታዎች የሚታየውን የሽብርተኛውን ቡድን እንቅስቃሴ ለመግዛትም ጎን ለጎን እርምጃ እየወሰደ እያደራጃ ያለበት ሁኔታ ነው ያለ። ሁለቱንም ጎን ለጎን እየመራን ነው ያለ ነው። የተለየ ትኩረት ይሻቸዋል የሚባሉ አካባቢዎችም በዞን ደረጃ የተባለው ምስራቅ ወለጋ በተወሰኑ አንድ ሁለት ወረዳዎች አካባቢ በቀን ለሞለጋ አንድ ሁለት ወረዳዎች አካባቢ በምዕራብ ወለጋም በዚህ ደረጃ እና ጉጂ ቦረና አካባቢ በሚታዩት ቦታዎች ላይ ትኩረት ተደርጎባቸው የጸጥታ አካላት ኦፕሬሽን ላይ ናቸው። ኦፕሬሽን ላይ በመሆናቸውም ይህ ጠላት ኃይል እርምጃ እየተወሰደበት በየቀኑ እየተፍረከረከ እየወጣ እርምጃ እየተወሰደበት እጁን እየሰጠ እየተማረከ እየሞተ ያለበት ሁኔታ ነው ያለው። ይሄ በትኩረት ባይሰራበት ሊመጣ የሚችል አይደለም። ትኩረት አልተደረገም፣ ጥንቃቄ አልተደረገም፣ በትኩረት ስላልተሰራበት ነው የሚለው ነገር ትክክል አይደለም። ሊሆንም አይችልም ለምን እዛ አካባቢ የክልሉ ጸጥታ ኃይል ኢቨን ህብረተሰቡን ጨምሮ መስዋዕትነት እየከፈሉ ነው ያሉት የክልሉ ሚሊሻ፣ የክልሉ ልዩ ኃይል፣ የክልሉ ፖሊስ በዚህ አካባቢዎች መስዋዕትነት እየከፈለ የህዝቡን ሰላም ና ደነት እያረጋገጠ ያለበት ሁኔታ ነው ያለው። ያን ማጣ ትኩረት አልተደረገም የሚለው ነገር ትክክል አይደለም። አቶ ጌታቸው ባልቻ፣ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት ቡድኖቹ በቅርቡ ይፋ ያደረጉት አጋርነት ለጥፋትም ሲተባበሩ ለመቆየታቸው ማሳያ መሆኑን አስታውቋል። ሁለቱ ቡድኖች ግን ከሽብር ተግባራት ጋር በተያያዘ የሚቀርቡባቸውን ውንጀላዎች ያስተባብላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ ወደ ጋምቤላ እንሻገራለን። በጋምቤላ ክልል ለጸጥታ ስጋት መንስኤ ሊሆኑ ይችላሉ ያላቸውን ከሰላሳ በላይ ሰዎች ይዞ ምርመራ እያካሄደ መሆኑን የክልሉ ሰላምና ጸጥታ ጉዳዮች ቢሮ ገለጠ። የቢሮ ኃላፊ አቶ ቶማስ ቱት ለአሜሪካ ድምጽ እንደተናገሩት ከነኚህም መካከል የህወሀት ወታደሮች፣ የጋምቤላ ነጻነት ግንባር ጋነግ አባላት እንዲሁም የኦነግ ሸኔ አባላት እንዳሉባቸው እንደሚጠረጥሩም ነው የተናገሩት። አቶ ቶማስ ጋምቤላ ውስጥ አሁን አንጻራዊ ሰላም ቢኖርም መንግስት መተኛት የለበትም ነው ያሉት። በክልሉ ክልሉ ባቀረበው ውንጀላ ስማቸው የተጠቀሱትን ቡድኖች አመራሮች አግኝተን በስልክ ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። ናኮር መልካኖ ካምቦ ተከታዩን ያደረሰን ባለፈው ሳምንት በጋምቤላ ክልል ከጸጥታ ጋር በተያያዘ ተጠርጥረው ታስረው ከነበሩ ሰማንያ ግለሰቦች መካከል ሰላሳ ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የገለጹት የክልሉ የሰላምና ጸጥታ ጉዳዮች ኃላፊ አቶ ቶማስ ቱት ለግለሰቦቹ እስር ምክንያት ነው ያሉትን ያስረዳሉ። ክልላችን ድንበር ስለሆነ ከደቡብ ሱዳን በጣም ረዥም ድንበር ነው ያለው። አሁን ክምን አካባቢ የተፈጥረው ችግር በርካታ ሰዎች ራሳቸው ሸልቆ የጠፉ ሰዎች ወደዚህ የመምጣት ሁኔታ፣ ሌላ ደግሞ ችግር ለመፍጠር የሚፈለጉ ግለሰቦች ከነበሩበት ቦታ ገንቤል ሰላም ክልል ስለሆነ ችግር ወደዚህ ገንቤል ለመምጣት ሁኔታ የሚያደርግ ግለሰቦች አሉ። በርካታ ከክልሉ ነዋሪዎች ውጭ ጥቁር ለውቶች በብዛት ይታያል። በየሆቴል ማንነታቸው የማይታወቅ ግለሰቦች የማደር ሁኔታ አለ። በድንበር አካባቢ ሾልቆ ወደ ደቡብ ሱዳን የመሄድ ሁኔታ ብዙ ይታያል። በርካታ የሕገወጥ የጦር መሳሪያ አዛዋሮች ይገኛል። ክልላችን ችግሮች እንዳይነሱ ቁጥጥር ማድረግ የግድ ነው። እነዚህ ነው። ክልላችን በጸጥታ አካላት አጠቃላይ የጋራ ቅንጅት ተደርጎ ክልሉ ሰላማዊ ክልል እንዲሆን፣ ህዝብ በሰላም እንዲኖሩ፣ እያንዳንዱ ሰው ከቤቱ በሰላም ወጥቶ በሰላም እንዲመለስ ፍላጎት አለን። የውትድርና ምልክት የታየባቸው በህወሓት አባልነት የተጠረጠሩ ግለሰቦችን መያዛቸውን የተናገሩት አቶ ቶማስ መንቀሳቀስ ከጀመረ ጥቂት ወራት ያስቆጠረው የጋምቤላ ነጻነት ግንባር ጋነግ እና በኦነግ ሸኒ አባልነት የተጠረጠሩ ግለሰቦችም ተይዘዋል ሲሉ አክለው አስታውቀዋል። የውትድርና ምልክት የተገኝባቸው ሰው ይዘራል። የምን አይነት ውትድርና ምልክት? የህወሓት ወይ ጁንታ ወታደሮች ናቸው። በምን አረጋገጣችሁ? እሱን አረጋገጠ ማንኛው ሰው ትያዝ። የወታደራዊ ምርመራ አለው። በተለይ አንተ ወታደር ከሆንክ ዲግሪ ላይ ምልክት ያሳያል፣ ወገብ ላይ ምልክት ይኖራል፣ ትከሻ ላይ የመሳሪያ በት ምልክት ያሳያል። ስለዚህ እነዚህም ይታወቃል። ሁለተኛ እነዚህም ዝም ብሎ አይደለም። የተያዙ የተያያዙ ሰዎች በክልሉ ብቻ አይደለም፣ በጋራ በቅንጅት በክልሉና በፌዴራል ፖሊስና በብሔራዊ መረጃ ደህንነት የተያዙ በአንድ ላይ የተደረገ የማጣራት ስራ ነው እየተደረገ ትክክለኛ መረጃ እያለ በጥናት የተደገፈ እርምጃ አወሳሰብ ያለ አጋጣሚ እኛ ወጣቶቻችን የማደራጀት እንደገና ለሽብር ስራ ለመስራት በቅርብ ጊዜ አንድ ጋህነት የገንበለ ነጻነት ግንባር የምትባል በቅርብ ከወር በፊት የተደራጀ ድርጅት ነበረ። ከምህረት በኋላ ይህ ሰውየው ራሱ አሁን በአሁኑ ሰዓት ሰውየው ካርቱም ያል ስለዚህ አድራሱ አድራጩ እኔ ትግል ይቀጥላለሁ የሚል ነው። እየመረጠ ይህ ሰውየው ገንዘብ የሚያገኘው ከሕወሓት ስለዚህ የሰውዬውን የሽፍትነት የሽፍትነት ስራ ነው የመረጠው። አሁን በአሁኑ ሰዓት በአብዛኛው የንሱ የእኛ ተወላጆች ይዘናል። በተጨባጭ ከነ መጣሪያ ያዝናቸዋል። በአሰሳት ሲደረግ በተጨባጭ የተገኘ ሰዎች ምርመራ ሲደረግባቸው በተጨባጭ የሆነ ሸኔ ወታደሮች ተገኝቷል። ከደቡብ ሱዳን እና ሱዳን ወደ ጋምቤላ የሚገቡና ከክልሉ ወደ ሁለቱ ሀገራት ድንበር እየተሻገሩ ህገወጥ የገንዘብ እና መሳሪያ ዝውውር በማካሄድ ተጠርጥረው የተያዙ ግለሰቦች እንዳሉም የክልሉ ሰላምና ጸጥታ ጉዳዮች ቢሮ ኃላፊ አመልክተዋል። ዋናው በድንበር አካባቢ አመልቶ ወደ ደቡብ ሱዳን የሚሄድ የሚፈልጉ ግለሰቦች ነበሩ። በህግ ጥቁማ የተያያዙ ሰዎች ነበሩ። በተመሳሳይ መልኩ ወደ ፈጋት አካባቢ ወደ ስምንት ሰው ይዘናል። የያዝናቸው ሰዎች በተጨባጭ ቀን ሱዳን ላይ ይውላሉ፣ ማታ ወደ እኛ ድንበር ይመጣሉ። በርካታ ገንዘቦች አጠራቅሟል። ፍተሻ ሲደረግ ዶላር አለ፣ የኢትዮጵያ ብር አለ፣ የሱዳን ገንዘብ አለ። በተመሳሳይ መልኩ የሚሊተሪ እንትና ተገኝቷል። በተለይ የፖሊስ ማዕረግ አለ፣ የመከላከያ ማዕረግ አለ። ጨርቁም ተገኝቷል። እነዚህም ቅድሞ ሱዳን መሳሪያ ተቀብለው ተቀብለው የመግዛት የኮንትር ባንክ ስራ እየሰሩ ነበረ ሰዎች። ስለዚህ በተጨባጭ እየተገኙ ሰዎች ናቸው። አቶ ቶማስ ጋምቤላ ውስጥ ስላለው የጸጥታ ሁኔታ ሲያስረዱ በአሁኑ ሰዓት አንፃራዊ ሰላም አለ፣ ግን መንግስት መተኛት የለበትም። አንዳንድ የሚፈጠረ ችግር ግለሰብና ግለሰብ ካልሆነ በስተቀር በጉሩብ የተደረገ የችግር ስራ የለም። በአሁኑ ሰዓት እንደዚህ አይነት ነገሮች እንዳይነሱ ህዝብና መንግስት በጋራ በመስራት ማንኛው ሰው ከቤቱ በሰላም እንዲወጣ እና በሰላም ወደ ቤቱ እንዲመለስ የጋራ ርብርብ ያስፈልጋል። የክልሉ መንግስት የሚከሳቸውን ቡድኖች አመራሮች በቀረቡባቸው ክሶች ዙሪያ በስልክ ለመጠየቅ ያደረግነው ጥረት አልተሳካም። ነገር ግን ጋነግ የተባለው በክልል ውስጥ እንደሚንቀሳቀስ የተገለጸው ቡድን ባለፉት ሁለት ሳምንታት በፌስቡክ ገጹ በጋምቤላ የትጥቅ ትግል እንዲጀመር ጥሪ አቅርቧል። የኢትዮጵያ ሕዝብ ተወካዮች ምክር ቤት በሽብርተኝነት የፈረጃቸው ራሱን የትግራይ መንግስት ብሎ የሚጠራው የህወሓት ታጣቂ ቡድን እንዲሁም የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራውና መንግስት ደግሞ ሸኔ የሚለው ሸማቂ ቡድን በመንግስት የሚነሳባቸውንም ማንኛውም ቅሬታ እስካሁን ተቀብለው አያውቁም። ከሳምንታት በፊት ደግሞ በኢትዮጵያ መንግስት ላይ ጫና ለመፍጠር በጋራ ለመስራት መስማማታቸውን የሁለቱም ወገን አመራሮች መግለጻቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ አኮሮና አመሰግናለሁ። አድማጮች በተከታዩ ዘገባ ደግሞ ከአምቦ ወደ ጎንደር እንሻገር። ለቀናት በተካሄደ ውጊያ ከህወሓት ነጻ ወጡ ባሏቸው የደቡብ ጎንደር አካባቢዎች በከተሞችና በአካባቢዎቹ የማረጋጋት ስራ እያከናወኑ መሆናቸውን የዞኑ ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ገልጠዋል። በሌላ በኩል ህወሀት በርካታ ቁጥር ያላቸውን ብርጌዶችና ወታደሮችን እንደመሰስኩ ሲል በአሰራጨው መግለጫ ላይ ከትላንት በስቲያ በአሜሪካ ድምፅ የተላለፈው ዘገባ ምላሽ የሰጡት የኢትዮጵያ መከላከያ ሰራዊት ቃል አቀባይ ሀሰተኛ መረጃ ማሰራጨት የህወሀት የውጊያ ስልት ነው ብለውታል። አስቴር ምስጋናው ይህንን ምላሽ የያዘ ዘገባ አጠናቅራለች። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለሞ ወርቅ ምህረቴ እንዳሉት ህወሀት ገብቶባቸው የነበሩ የተለያዩ አካባቢዎች በህብረተሰቡ ተሳትፎ በተደረገው ውጊያ ነፃ ወጥተዋል ሲሉ ነው። ዋና አስተዳዳሪው የገለጹት ከህወሀት ታጣቂዎች መካከል የሞተው ሞቶ የተማረከው ተማርኮ ቀሪው ደግሞ አካባቢዎቹን በሽንፈት ጥሎ ወጥቷል በማለትም አክለዋል። ይህም ሆኖ ህወሀት አሁንም ድል እየቀናው እንደሆነ በመግለጽ በሀሰት መረጃ የትግራይን ህዝብ እያታለለ ይገኛል ብለዋል። ብዙቸው የነበሩ የዋና የአስፋልት መስመር ተከትሎ የነበሩ ከተሞች ጋሳኝ፣ ክምር ድንጋይ፣ ሳሊ፣ ጎብጎብ እና ንፋስ መውጫ ከተሞች ሙሉ በሙሉ ከ ጠላት ነጻ ሆነዋል። በተለይ ወደኛ ዞን ከመግባቱ ፊት ወደ ነበረበት ዘብረዘቢት ወደሚባለው አካባቢ ለመመለስ የአንድ ቀን አካባቢ ጊዜ ነው የፈጀው። ሌሎች የመውጫ በሮቹንም ለመፈተሽ ከፍተኛ ጥረት አድርጎ ነበር። እኒህም ቢሆን በህብረተሰቡ፣ በአካባቢ አርበኞች፣ ምንሾች እና ይህንን ጠላት በማይቀበሉ ሀይሎች እየተመከተ እንቀሳቀሻ በማጣቱ ምክንያት ከመቶ ወደኋላ የተመለሰበት ሁኔታ ነው ያለው። የተማረኩትም ደግሞ ወደ ህግ ወደሚፈቅደው ቦታ እየሄዱ የሚገኝበት ሁኔታ ነው ያለው። በአጠቃላይ አሁን ዞኑ ከጠላት ነጻ የሆነበት ሁኔታ ነው ያለው። ህወሓት ጸባችን ከመንግስት ጋር ነው እያለ ህዝብን ቢያደናግርም በገባባቸው ከተሞች ሁሉ የፈጸመው ድርጊት ትክክለኛ ማንነቱን አሳይቷል በማለትም ተናግረዋል አቶ ቀለሟወርቅ አንድ የቀረው በመንግስት ተቋማት ደረጃ የቀረ ነገር የለም። ሆስፒታሎቹ ባዶ ናቸው። ሰብስቴሽኖቹ ተነቅለው ተወስደዋል። ሌሎች ሁሉም ተቋማት በየደረሰባቸው ያሉ የጤና ተቋማት አገልግሎት እንዳይሰጡ ነው ዘርፋ ተከናውኖባቸዋል። የትምህርት ተቋማት ተዘርፈዋል። ባንኮች ተዘርፈዋል። የትኞቹም የፋይናንስ ተቋማት የግል ሚሆኑ የመንግስት ጠላት ሀይል ዝርፊያ አድርጎባቸዋል። በግል ደረጃ የእያንዳንዱ ሰው ቤት ተፈትሿል። ከእያንዳንዱ ሰው ቤት ይሆነኛል ያለውን ነገር በሙሉ ወስዷል። ያልተከፈተ ቤት ያልተፈተሸ ቤት ያልተበረበረ ቤት የለም። በሴት እህቶቻችን እናቶቻችን ላይ የጣት ቀለበት ተወስዷል፣ የጆሮ ጌጥ ተወስዷል፣ የአንገት ሐብል ተወስዷል። ሁን ካልስ እንኳን አልቀረም። እንግዲህም የሚመለከታቸው ተቋማትን ግምት ውስጥ ያስገባ ኮሚቴ ተቋቁሞ የጉዳት መጠኑ ተደራጅቶ ለዓለም አቀፍ ማህበረሰቡ የሚቀርብበት እንደ ሀገርም ችግሩ ታውቆ ችግሩ ለመቀልበስ የሚያስችሉ ስራዎች እንዲሰሩ ለማድረግ ስራ እየተሰራ ነው ያለው። ህወሀት ከትናንትና በስቲያ እሁድ ባወጣው መግለጫ ኃይሎቹ ከፍተኛ ድል መቀዳጀታቸውን ገልጾ ነበረ። ከነሐሴ 13 እስከ ነሐሴ 15 በሲሪንቃና በጋሻና ግንባር በተካሄደ ውጊያ ኃይሎቹ ከፍተኛ ሰብአዊ ኪሳራ በማድረስ ድል እንዳደረጉ ነው ህወሀት የገለጸው። የኢትዮጵያ መከላከያ ሰራዊት ስድስት ክፍለ ጦር አስራ አንድ ሺህ፣ ልዩ ኃይልና ሚሊሻ ሶስት ሺህ ሪፐብሊካን ጋርድ እንዲሁም አንድ ብርጌድ ኮማንዶ በሶስት ቀናት ደመሰስኩ ብሏል። የኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ሽንፈቱን ለመሸፈን የሚጠቀምበት የተለመደ ውሸት በማለት የህወሀትን መረጃ አጣጥለዋል። የተለመደ ወሬ አለ። በተለይ እነሱ ደግሞ የበለጠ አድምቀው የሚጮውለት ሲያጡ ያሰቡት ሳይሳካ ሲቀር ይህንን ነገር ከማድረግ ወደኋላ ሲሉ አላየንም። አሁን ሰሞኑን ያለ በተለይ የመንግስታችን የተናጠል የተኩስ አቁም ውሳኔ አያዋጣም አንስተናል ካለ በኋላ እየደረሰባቸው ያለውን ነገር ያውቁታል፣ እነሱ አሳምረው ነው የሚያውቁት። ስለዚህ ይህንን ለመሸፈን የተለያየ ፕሮፓጋንዳ መንዛታቸው፣ የተለመደ ውሸት መርጨታቸው ምንም የሚያባራም አይደለም እነሱ ሊሞቱም ይዋሻሉ እንደተባለው ነው እና ይህንን ያክል እነሱ ገደልን ያለውን ያክል ቢደመር ክፍለ ጦሮቹን የሰው ኃይሉ ምናልባትም እንኳን ኢትዮጵያና አፍሪካም ሊኖራት አይችልም። አላልቅ ያለው የእነሱ ውሸት ስለሆነ ይሄ ደግሞ ለአንዴና ለመጨረሻ የሚያልቅበትን ሁኔታ ሰራዊታችን ይፈጥራል። ከተሞችን እኮ ዩነስም ግዛም ሰዎች ሲፈናቀሉ የነበረ እነዚህ ገጠራማ ከተሞችን የያዛቸው አንድም የፊት ለፊት ውጊያ አድርጎ የያዘው አንድም ስንዝር መሬት የለም። በመጀመሪያ ውሸቱን ይረጫል፣ እዛ በአካል መጥቶ ይገባል። ይሄ ነው የነበረው ስልቱ። ለመመለስም አሳፋሪ ነው። እሱ ለዋሸው አንተ ለመስ ማፍራት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው አመሰግናለሁ። አድማጮች አሁን ወደ አፍሪቃ ነክ ጉዳዮች ነው የምንሻገረው። የናይጄሪያው ጽንፈኛ እስላማዊ ቡድን ቦኮ ሀራምን የሚከዱ ታጣቂዎች ቁጥር እየጨመረ መሆኑን ካሜሮን አስታወቀች። በመሆኑም ከናይጄሪያ ጋር በሚያዋስናት ድንበር ላይ ያለ አንድ የመንግስት መስሪያ ቤት ህንፃ እየከዱ ለሚገቡት የቦኮ ሀራም ተዋጊዎች ጊዜያዊ ማረፊያ እያዘጋጀችላቸው መሆኑንም ካሜሮን አመልክታለች። በመቶዎች የተቆጠሩ የቡድኑ አባላት መክዳታቸውን የገለጸችው ካሜሮን ባለፈው እሁድ ብቻ ከ200 በላይ የቦኮ ሀራም ታጣቂዎች እጅ መስጠታቸውን ነው ያመለከተችው። ሞኪ ኤድዊን ኤድን ዜጋ ከያውንዴ ያጠናቀረውን የዚህን ሪፖርት ዝርዝር ቆንጅታየ እንዲት አቅርበዋለች። ሜሪ በምትባለው ናይጄሪያ ወሰን ላይ የምትገኝ የሰሜናዊ ካሜሩን ከተማ የትጥቅ ማስፈቻና መልሶ ማቋቋሚያ ማዕከል በአሁኑ ወቅት ያሉት የቀድሞ የቦኮሃራም ተዋጊዎች ቁጥር ወደ 1500 መጠጋቱን የተነገረው ከሶስት ሳምንታት በፊት 750 ብቻ እንደነበሩ ካሜሩን አስታውቃለች። በዚህ ሳምንት ከገቡት ከ237ቱ ጋር ሴቶችና ህጻናትም አሉባቸው ያሉት የማዕከሉ ኃላፊዎች 100 የቀድሞ ተዋጊዎች ሲሆኑ የተራቡ የተዳከሙና የተጎሳቆሉ መሆናቸው ሲያዩዋቸው ያስታውቃል ብለዋል። የ35 ዓመቱ አራዱ ፋይዘር ሁለቱ ሀገሮች ወሰን ላይ ከሚገኘው ሳምቢሳደን ውስጥ ካለው የቦኮሃራም ካምፕ አምልጦ እንደሄደ ተናግሯል። አቻማን ካራ አውሮ ዋኛ ካራሉ የኢሸ ከቢን ሰው መግደሉና ንብረት መዝረፉ አንገፈገፈኝ። ከሶስት አመታት በፊት ቡድኑን ስቀላቀል ኑሮህን እናሻሽልልሃለን ብለውኝ ነበር፤ የባሰውን ደህየው ብሏል። በሰራው ስራ እንደሚጸጸትና ህሊናውን እረፍት እንደነሳው የገለጸው ይህ የቀድሞ የቦኮሃራም ተዋጊ ሰላምን የመሰለ ነገር የለም ሲልም አክሏል። የምመኘውት ወደመጣሁበት ሀገር የናይጄሪያ አባዳም ከተማ መመለስ ነው ሲልም አክሏል። ማዕከሉ ውስጥ ካሉት ከ1500 የቀድሞ የቦኮ ሀራም ተዋጊዎች ውስጥ 900 ናይጄሪያውያን መሆናቸውን ካሜሩን አስታውቃለች። የማዕከሉ ስራ አስኪያጅ ኦማር ቢቼር ማዕከሉ እንደሞላ ነው የሚናገሩት። ከድንበሩ ባሻገር ያለችው የጽንፈኛው ቡድን ዋና መንቀሳቀሻ የሆነችው የናይጄሪያዋ ቦርኖ ክፍለ ግዛት አስተዳዳሪዎች የቀድሞዎቹን ተዋጊዎች ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻቹ እየጠየቅን ነው ሲሉም ባለሥልጣናቱ አክለው ገልጸዋል። የመልሶ ማቋቋሚያ ማዕከሉ ዋና ዲሬክተር ፍራንሲስ ዮንጎ ታጣቂዎቹ ትክክለኛ እርምጃ ወስደዋል፣ ሊመሰገኑ ይገባል ብለዋል። እነዚህን የቀድሞ ተዋጊዎች ትጥቃቸውን በማውረዳቸው እናመሰግናቸዋለን። ይህን ያደረጉት ትልቁን ነገር ሰላምን አስበው እንደሆነ እርግጠኛ ነኝ። የፖለቲካ መሪዎችም፣ ከንቲባዎችም፣ ሁሉም ሰው ይረዳቸዋል። ሲቪሉም ሕዝብ ቢሆን የሚረዳቸው በቁሳቁስ ብቻ ሳይሆን በምክርም ጭምር ነው። ይኸው እንደምታዩት እነዚህ እጅግ ወጣትና ንቅት ያሉ የቀድሞ ተዋጊዎች እዚያ ጫካ ውስጥ የቀሩትን ሌሎቹን ስለ ሰላም ብላችሁ ኑ እጃችሁን ሰጥታችሁ ግቡ እያሉ ከእኛ ጋር ሆነው እየተማጸኑ ናቸው። የካሜሩን ፕሬዚዳንት ፖል ቢያ ትጥቅ አውርደው የገቡት በሙሉ ምህረት እንዲደረግላቸው ከህብረተሰቡም እንዲቀላቀሉ እና ወደ ሀገራቸው መመለስ የሚፈልጉትንም ለሀገራቸው መንግስት እናስረክባለን ማለታቸውን ባለስልጣኑ ገልጸዋል። ቦኮ ሐራምን በመውጋት ላይ ያለው የቻድ ሐይቅ ሸለቆ ህብረ ብሔራት ግብረ ኃይል እንዳለው ናይጄሪያ መመለስ ስለሚፈልጉት ዜጎቿ ተገልጾላታል። የጽንፈኛው ቡድን መሪ አቡባከር ሼካው ባለፈው ግንቦት ወር መገደሉ ተገልጿል። ከዚያ ወዲህ በርካታ የቡድኑ ተዋጊዎች እየከዱ ካሜሩን፣ ናይጄሪያና ቻድ እጃቸውን እየሰጡ መሆኑን ግብረ ኃይሉ አስታውቋል። አድማጮች አሁን ልዩ ማሳሰቢያ ራዲዮ በቴሌቪዥን ጀምረናል። በቪኦኤ ጋቢና ፕሮግራም የተጀመረውን ራዲዮ በቴሌቪዥን ባለፉት ጥቂት ሳምንታት ውስጥ ሲሰራጭ የነበረውን እንድትከታተሉት እንጋብዛለን። በዚህ በዋናው ፕሮግራማችን በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ እንገልጻለን። በኦሮምኛና በትግርኛ ስርጭቶቻችንም እንደዚሁ ዝግጅቱ እንደተጠናቀቀም እንዲሁ እናስተዋውቃለን። ተከታተሉ። አድማጮች፣ አሁን የምሽቱ ምርጥ ዜማ የሚሰማበት ነው ሰዓቱ ኬኔዲ መንገሻ ነው የምሽቱ አዝናኛችን። ቆየት ያለውን ይህን ስልት ነው

Auntie, but I to ኬኔዲ መንገሻ ነበር ንድፍ ውበት እያለ የተጫወተልን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ስርጭታችን በቀጥታ እንዘልቃለን። ቀዳሚው አሜሪካና ህዝቧ ከአስር ዓመታት በላይ በኒውዮርክ አገረገዥነት የቆዩት አንድሩ ኮሞ በቀረቡባቸው የወሲባዊ ትንኮሳ ክሶች ወይም ውንጀላዎች የተነሳ ስራቸውን ለቀዋል። ይህ የሆነው የወሲባዊ ጥቃትና ወሲባዊ ትንኮሳን ለመታገል በእንግሊዝኛው አጠራር ሚቱ በመባል የሚታወቀው ንቅናቄ በተመሰረተበት በአራት አመቱ መሆኑ ነው። የወሲባዊ ወከባ አድራጎቶችን ለማስወገድ ያለመው የሚቱ ዘመቻ እስካሁን ምን አከናወነ፣ ወደፊትስ ምን ማከናወን ይኖርበታል የሚሉትን ጥያቄዎች የአሜሪካ ድምፅዋ ካሮላይን ፕርሱቲ ባጠናቀረችው ዘገባ ተመልክተዋለች። ቆንጅታየ ለዛሬው አሜሪካና ሕዝቧ ዝግጅቷ እንዲህ አሰናድተዋለች። ትላልቅ የፖለቲካ ሰዎች፣ ኮሜዲያኖች፣ ተዋናዮች፣ ባለብዙ ሚሊዮን ቱጃሮች ሚቱ የተባለው ወሲባዊ ትንኮሳን ለማስወገድ የተቋቋመው ንቅናቄ ያልገባበት ቦታ የለም። ከሁሉም የኑሮ ደረጃ የስራ መስክ ገናና ወንዶች ተጋልጠዋል። አሁን ደግሞ ስራቸውን የለቀቁት የኒውዮርኩ አገረ ገዢ አንድሩ ኮሞ ተጨምረዋል። ከስልጣን የሚያስነሳ ክስ ተደቅኖባቸው የነበሩት አንድሩ ኮሞ በገዛ ፈቃዳቸው ስራቸውን እንደሚለቁ ይፋ ባደረጉ በሁለት ሳምንታቸው ሰኞ እኩለ ሌሊት ላይ መልቀቂያቸውን አስገብተዋል። ውሳኔያቸውን ከሳምንታት በፊት ይፋ ባደረጉበት ጋዜጣዊ መግለጫቸው እንዲህ ነበር ያሉት፣ በቃ አሁን የሚሻለው ስራዬን መልቀቅ ነው። አንድሩ ኮሞ ስልጣናቸውን ለመልቀቅ የወሰኑት በኒውዮርክ ክፍለ ሀገር ጠቅላይ አቃቤ ሕግ ሌቲሺያ ጄምስ በበላይ ተቆጣጣሪነት የተመራው ነፃ መርማሪ አካል አገረገዢው፣ ቢያንስ አስራ አንድ ሴቶች ላይ ወሲባዊ ትንኮሳ ያደረሱ ስለመሆናቸው አሳማኝ ማስረጃዎች አሉ የሚል ድምዳሜ ላይ ከደረሰ በኋላ ነው። ኮሞ ስልጣናቸውን እንደሚለቁ ይፋ ባደረጉበት ጋዜጣዊ መግለጫቸው፣ እርግጥ ነው አንዳንዴ አበዛዋለሁ ብለው አምነው ነበር። ሶስት ጊዜ ተመርጠው በኒውዮርክ አገረገዥነት ከአስር ዓመታት በላይ ያገለገሉት አንድሩ ኮሞ ጉዳያቸው ተስፋ እንደሌለው ሲያውቁ ስራቸውን መልቀቁን መርጠዋል። አስራ አንድ ሴቶች አዋክበውናል ብለው የከሰሷቸው ኮሞ ሊያስረዱ ሞክረው ነበር። እኔ ሙሉ በሙሉ ከግንዛቤ ያላስገባኋቸው ትውልድ ሲቀየር አብረው የመጡ ከባህል ጋር የተያያዙ ለውጦች አሉ። እኔ እነሱን በደንብ አልተረዳኋቸውም ነበር በደንብ መገንዘብ ግን ነበረብኝ። ይህ አባባላቸው ታዲያ የኒውዮርክ ነዋሪዎችን አነጋግሯል። ማርታ ክሪቴሊ አሁን ይሄ ምን ማለት ነው ብለው ተናደውባቸው ነበረ አም ኢታሊያን ዋል ት ስስ ስ እኔም በትውልዴ ጣሊያናዊ ነኝ። ወሲባዊ ባህሪውን በጣሊያናዊ ዜግነቱ ማሳበቡ አስከፍቶኛል። አንድን ዘር ጠቅልሎ በመፈረጅ ዝቅ ማድረግ ባልተገባቸው ነበር። ይሄ ጣሊያናዊ ከመሆን ጋር ምንም የሚያገናኘው ነገር የለም። ሙሉ በሙሉ የብልሹ ባህሪ መጥፎ በሆነ መንገድ ወንድነትን የማሳየት ነገር ነው። የሚቱ ንቅናቄ መስራቿ ትራና በርክ ሰበብ መደርደሩ ያብቃ ብለዋል። ኮሞ ትውልድ ምናምን ይላሉ። እንግዲያውስ በዚያ የትውልድ ዘመን ያሳለፍ ነው። ስልጣን ያላቸው ወንዶች እንደፈለጉ ያለምንም ተጠያቂነት ሲጎዱን የኖሩበት ጊዜ እያከተመ ነው። አንድሩ ኮሞ በአንድ በኩል የሴቶች ደህንነትን የሚያስጠብቁ ህግጋት እንዲወጡ ያበረታታሉ፣ በሌላ በኩል ደግሞ እንዲህ ያለ አድራጎት ይፈጽማሉ ተብለው ይወነጀላሉ። ይሄ ነገር እንዴት ነው ብለው የጠየቁም አሉ። ሌላዋ የኒውዮርክ ነዋሪ ስቴፈኒ ሬንዝ አንዷ ናቸው። በስራ ወይም በፖለቲካ አንድ ደረጃ ላይ ሲደርሱ ምንም የሚደርስባቸው አይመስላቸውም። ሌላው የኒውዮርክ ነዋሪ ሄርኩለስ ሙሩሎ በበኩሉ ምንም የማይሆኑ መስሏቸው ነው ያሳዘነኝ እሱ ነው ብሏል። ብዙዎች ላይ የደረሰውን አይተናል። የሴቶች ንቅናቄ በአሁኑ ሰዓት ትልቅ ደረጃ ላይ ደርሷል። ይሄ ሁሉ ሆኖ ነገሩ እሳቸው አይመለከተኝም ብለው ማሰባቸው በጣም ያሳዝናል። ጄሪ ክሬመር ደግሞ በኒውዮርክ የፖለቲካ ዓለም ከ20 ዓመታት በላይ ያሳለፉ ናቸው። ሚቱ ንቅናቄን ምን ያመጣሉ ብሎ ችላ የሚል ፖለቲከኛ ወዮለት ይላሉ። እርግጥ አንዳንድ ጊዜ ጸጥ ይላል፣ ግን እንቅስቃሴ ውስጥ ውስጥ ውስጡን እንደ ቀጠለ ነው። ጊዜው ባለፈበት መንገድ ሰውን መናገር፣ ጊዜው ያለፈበት ባህሪ ማሳየት የሚችሉ የሚመስላቸው የፖለቲካ ሰዎች ካሉ ተሳስተዋል። ግርልስ ፎር ጀንደር ኤክዊቲ የተባለ ለጾታዊ እኩልነት የሚሰራ ስብስብ አባል የሆነችው ሚሸል ግሪየር በበኩሏ ኮሞ ስልጣን ስለለቀቁ ችግሩ ተወገደ ማለት እንዳልሆነ ታሳስባለች። አዎ፣ ሰው ስልጣን ሊለቅ ይችላል። ነገር ግን በስራ ቦታዎችም ሆነ በሌላ መስክ እንዲህ ያለውን ተግባር መከላከልና ድርጊቱን መቆጣጠሪያ ስርዓት ማበጀት አስፈላጊ ነው። አንድሩ ኮሞ መሰናበታቸውን ተከትሎ ምክትላቸው የነበሩት ካቲ ሆከል ለኒውዮርክ የመጀመሪያ ሴት አገረ ገዢ ሆነው ቦታውን ተረክበዋል። አንድሩ ኮሞ አስቀድሞ በተቀዳ የስንብት መግለጫቸው በሥራ ዘመናቸው ያስተዳደሩን ሥራ በማቀላጠፍ ብዙ አከናውኛለሁ፣ ኮቪድ-19 ወረርሽኝን ተፋልም ያለው ሲሉ አውስተዋል። ስራቸውን በፈቃዳቸው እንዲለቁ የገፋቸውን ሪፖርት በተመለከተ የተካሄደብኝ የፖለቲካና የሚዲያ ርብርብ ሴራ ሰርቷል ሲሉ አማረዋል። ተቺዎቻቸው ደግሞ ራስን ለማውጣት የሚያደርጉት ነው ሲሉ ነቀፋ ሰንዝረዋል። አንድሩ ኮሞ ስራቸውን በመልቀቃቸው በሕግ በኩል የተደቀነባቸው ችግር አበቃ ማለት ግን አይደለም። ጡቴን ነክተውኛል ብላ የወነጀለቻቸው ረዳታቸው የነበረች ሴት በዋና ከተማዋ አልባኒ ወረዳ ፖሊስ ቢሮ ክስ መስርታባቸዋለች። ቆንጅታየን፣ ለዝግጅታው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ቅንብር ስንሻገር ኢትዮጵያውያን በአሜሪካን እናገኛለን። በፔንሲልቬንያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ መስፍን ተገኑ አርኤክስ ፓራዳይም የተባለው ኩባንያ ባለቤትና ዋና ስራ አስፈጻሚ እና ሊቀመንበር ናቸው። ለ25 ዓመታት በአሜሪካ የመድኃኒቶችና ሕክምና አገልግሎቶች ወይም መስቁሳቁሶች አቅርቦት አስተዳደር ዘርፍ የታወቀ ስም አላቸው። በዩናይት ስቴትስ ከትላልቅ የመድኃኒት ኩባንያዎች ወይም የመድኃኒት አምራች ኩባንያዎች ጋር በመደራደር ለተጠቃሚዎች በቢሊዮኖች የሚቆጠር ዶላር ማዳናቸውንም ለአሜሪካ ድምፅ ገልጠዋል። ከቅርብ ጊዜያት ወዲህ ደግሞ በትውልድ ሀገራቸው ወቅታዊ የፖለቲካ ጉዳዮች መሳተፍ ይዘዋል። ወደ ፖለቲካው ዓለም ስመጣ የመጀመሪያ ነው ይላሉ። ምን አመጣቸው? ደረጀ ደስታ ለኢትዮጵያውያን በአሜሪካ አወያይቷቸዋል። አቶ መስፍን ከአዲስ አበባ ዩኒቨርሲቲ በፋርማሲ ትምህርት የመጀመሪያ ዲግሪያቸውን አግኝተዋል። ሁለተኛውን ዲግሪ እዚህ ዩናይትድ ስቴትስ ኒውዮርክ ኩንስ ከሚገኘው የሴንት ጆንስ ዩኒቨርሲቲ በተመሳሳይ የፋርማሲ ሳይንስ አግኝተዋል። ቀሪውን ታሪካቸውን ወደ አሜሪካ የመጡበትን ዓመት በመጥቀስ ይቀጥላሉ አሜሪካ ሀገር ወደ ሰላሳ አምስት አመት ሆኖኛል ከመጣሁኝ። ብዙውን ጊዜ ፋርማሲካል ስራ ውስጥ ነው ያሳለፍኩት የፋርማሲ ቤኔፊት ማኔጅመንት የሚባል የመድኃኒት አጠቃቀምና ሰራር ላይ ያተኮረ ስራ ላይ ነው የቆየሁት። በዚሁ ሀያ አምስት አመት ውስጥ ይህንን በዚህ ስራ ላይ ያተኮረ ኩባንያ ያጓቅሜ ጥሩ ተዋጣ ስራ ለመስራት የቻለ ኩባንያ ሆኗል። አሁንም ይህን እዚ ስራ መስክ ላይ እንደዚሁ የሚቀጥለውን ሰራር ለመቀየት የሚያስችል አዲስ ሌላ ኩባንያ መስርቼ እሱን በማካሄድ ላይ ይገኛሉ። እንደ ኤሮፓ አቆጣጠር በ1985 ለትምህርት ወደዚህ ሀገር የመጡት አቶ መስፍን ፋርማሲ ወይም የመድኃኒት ባለሙያነት የሰለጠነ ሰው በተለያየ ሙያ ሊሰማራ መቻሉን ያስረዳሉ። ይሄ የፋርማሱቲካል ሳይንስ ትምህርት በተለያየ አቅጣጫ ለመሄድ ያስችላል። በእሱ ፊልድ የሚመረቁ ሰዎች በሳይንሱ አካባቢ በሽተኛን መርዳት ላይ መስራት ይችላሉ። መድኃኒት ፋብሪካን በሚመለከት እዛ ውስጥ ገብቶ ማገልገል ይችላሉ። የመድኃኒት አጠቃቀም አያያዝን በሚመለከት ደግሞ እንደዚሁም እዛ የተለያየ የማኔጅመንት የሚያስተዳደር ስራ ያለበት ቦታ መስራት ይቻላል። እንደዚሁም ደግሞ የተለያዩ መድኃኒት የሚያመርቱ ኩባንያዎች በተለያየ ደረጃ የፋርማሲ ሙያ ያላቸውን ሰዎች ይቀጥራሉ እና ፊልዱ ሰፋ ያለ እድል ይሰጣል የተለያየ በተለያየ ቦታ ላይ ሰው እንደየፍላጎቱ ስራውን ለማከናወን እሳቸው ትምህርታቸውን ካጠናቀቁ በኋላ የተሰማሩበት መንገድ የትኛውን እንደሆነ እንደሚከተለው ያስረዳሉ እኔ ትምህርት ከጨረስኩኝ በኋላ እና የዚህ ሀገር ላይሰንስ የሚባል ኳርመንት አለ እሱን ካጠናቀቅኩ በኋላ የሄድኩበት አካሄድ የፋርማሲ አድሚኒስትሬሽን አጠቃቀም የመድሀኒቶች አጠቃቀም በአሜሪካን ሀገር በተለያዩ ደረጃዎች እንዴት ነው የሚሆነው ህዝቡ ይሄንን መድኃኒት ለመውሰድ ይሄንን ማድረግ አለብህ ይሄን ኮፔ መክፈል አለብህ የሚባለው ከየት የመጣ ነው ያንን ያ ጥቅሙ ለምንድን ነው የሚለው ነገር ላይ በዛ ስራ ላይ የሚሰሩ ኩባንያዎች ጋር ስራ ጀመርኩ እና ያው ያንን ስራ ስለወደድኩት እሱ ላይ ብዙ መሻሻል የሚገባ ባቸው ነገሮችም እንደሚኖሩና ወደ ቢዝነስ ኦፖርቹኒቲም ሲታይ ጥሩ ተስፋ ያለውና የስራው ኳሊቲን ከማሻሻልም አንጻር ተጠቃሚውን ሕዝብ ከመጥቀም አንጻር እና እንዲሁም ይሄ እንዲሁ ፈጠራዊ የሆኑ ኢኖቬሽን የሚሏቸውን ነገሮችም በዛው መስክ ላይ ለማካሄድ የሚችል የሚያስችል ሆኖ ያገኘት እና እዛ ላይ አተኮርኩኝ። መጀመሪያ ያቋቋምኩት ያካካ ኩባንያ ለሁለት ኢንሹራንስ ካምፓኒዎች ናቸው የቀጠሩኝን ችግር ስለነበረ ያን እዛ መስክ ላይ ያንን ችግር እንዴት እንደሚፈታ ከተነጋገርን በኋላ እነሱ የኩባንያው ባለቤቶቹ ነው ስራውን እንደማ ኩባንያውን ለማቋቋም ተነጋግረን በዛው መሰረት ያ ኩባንያ ተቋቁሞ ወደ አምስት መቶ ሰራተኞች አሉት አሁን ወደ ሶስት ቢሊዮን የሚጠጋ ትራንዛክሽን የሚያደርግ እንዲሆን ካደረስኩት በኋላ ወደ ሌላ ራሴ ሙሉ በሙሉ ኦን የማደርገው የኔ የሆነ ኩባንያና እስከ ዛሬ ባለፈው ሀያ ዓመት ውስጥ ያንን የመጀመሪያው ኩባንያ ሰራ የደረሱበትን ችግሮች እሱን አስተካክሎ እነዛ ችግሮች ታርመው የተሻለ አገልግሎት መስጠት የሚችልና እነዚሁም የተሻለ የፈጠራ ችግረት ኢኖቬሽን ህዝቡ ማምጣት የሚችል ኩባንያ እንዲሆን ስለፈለጉ እ አዲሱ ስራ ጀምሬ እሱ እየተካሄደ ይገኛል። አቶ መስፍን የደረሱበት ደረጃ ለመድረስ ተማሪዎችም ሆነ ወጣቶች ምን ምን ማድረግ ይኖርባቸዋል? ይህንስ ማድረግ እንዴት ይቻላል? እንግዲህ ሰው እንዴት ማድረግ ይቻላል ይሄ ለሚለው እርግጥ አንድም ትኩረት ወይም ፎከስ የሚሉት ነገር አንድ ፕሮጀክት ላይ ፎከስ የማድረጉ ወይም ትኩረት የመስጠቱ ጠንካር ብሎ እዛ ላይ፣ ከዛ ተያይዞ ደግሞ ያለው እዚህ ሀገር ሪሌሽንሽፕ ይሉታል፣ ግንኙነት ከህዝብ ጋር ያለ ከስራ ባልደረባ ወይም ከዛ መስክ ጋር ካለ ግንኙነት ወይም ካለ ኢንዱስትሪ ጋር የጠበቀ ግንኙነት መፍጠር መቻል። ሌላው ደግሞ በተቻለ መጠን እንግዲህ የተፈጠሩ ግንኙነቶችን መጠበቅ አስፈላጊ ነው። እዚህ ሀገር ማንኛውም ቢዝነስ ጥሩ አድርጎ የተሳካ ስራ ለመስራት እንዲቻል እና እነሱ እነሱ ነገሮች ዋና ዋና ነገሮች ናቸው። እንግዲህ ከዚህ በላይ ያው ምንድን ነው ማደርገው ስራው ምንድን ነው እንዴት ነው መፈጸም ያለበት የሚሉትን ሰዎቹን ቢዝነስ ፕላን የሚሉትን ጠንቅቆ በደንብ ካወቁ በኋላ ከዛ እንደዚህ ቅድም ያልኩት ላይ ከተተኮረ ብዙ ጊዜ ብዙ መስ ኩባንያዎች ጌታማ ይሆናሉ ብያምናለሁ። አቶ መስፍን ትልቅ ደረጃ ደርሰዋል በአሜሪካ የመድኃኒት ቢዝነስ ውስጥ ብዙ ቢሊዮን ዶላር የሚቆጠር ገበያ የሚያንቀሳቀሰን ኩባንያ በኃላፊነት መርተዋል። አሁን ደግሞ የራሳቸውን አቋቁመው በርካታ ባለሙያዎችን ቀጥረው የሚያሰሩ ትልቅ የመድኃኒት አስተዳደር ኩባንያ ከፍተዋል። በዚህ መካከል ግን የመጡበትን ማህበረሰብ ማገልገል በትውልድ ሀገራቸው ጉዳይ ላይ የመሳተፍ ዝንባሌ ይኖራቸው ይሆን? ኢትዮጵያ በኢትዮጵያው ላይ ውስጥ የሚሆነውን እና ኢትዮጵያን እንዴት መርዳት እንደሚቻል ሁል ጊዜም ያው እንግዲህ ሁላችንም ኢትዮጵያ በሙሉ ያው እዚህ እንኖራለን እንጂ ልባችን እዛ ነው ያለው እና የተለያዩ ፕሮጀክቶች ፕሮጀክቶች መርዳት በተለያዩ ሁኔታዎች ላይ ለመሳተፍ መሞከሩ እና ብዙ ብዙ ነገር በግለሰብ ደረጃ አንዳንድ ነገሮች እንዲሳኩ እንዲሳኩ ድረስ የማድረግ ሙከራ ሲኖር የነበረ ሲኖር ግን በኢትዮጵያ የፖለቲካ አወቃቀር ላይ አክቲቪዝም ወይም የአክቲቪዝም ና ንሆኛ ያቅ ብዙ ወዳጆች አሉኝ እዚህ በዚህ ፖለቲካል አክቲቪዝም ብዙ ጊዜ ህይወታቸውን እዛ ላይ እንትን ያደረጉ ያው ከነሱ ጋር የሀሳብም ሆነ የአስፈላጊውን ሳፖርት እየተደራረጉ እነሱ ከማገዙ በስተቀር እኔ በራሴ በቀጥታ እዚህ የኢትዮጵያ ፖለቲካ ውስጥ ገብቶ አክቲቪ ያደረግኩት ነገር የለም እና አሁን የቢዝነስማን ሆኖ business the American business build marag. እና እዛ ላይ ብዙ ጊዜ ከማጥፋት ተሻግሮ እንዴት የአሜሪካን ኢትዮጵያን ፓብሊክ አፌርስ ኮሚቴ የሚለው ወደዛ መሻገር እንመጣል አይነት መሰለኝ ያልከው አቶ መስፍን የአሜሪካና የኢትዮጵያ ሕዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግሥታዊ ያልሆነ ድርጅት ከመሰረቱት አንዱ መሆናቸውን ነግረውናል። በድርጅቱ አላማና ድርጅቱ በሚሰራበት ዙሪያ አነጋግረናቸዋል። በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ድርጅንና እንግዳውን አቶ መሱን ተገኑን አመሰግናለሁ። አድማጮች፣ አሁን ሴቶችና ቤተሰብ የኮቪድ-19 ወረርሽኝ በአፍሪቃ የዱር እንስሳት አደን እንዲስፋፋ ትልቅም ሚና እየተጫወተ ነው ተብሏል። በዚህ የተነሳ በዚምባብዌ ብሔራዊ ፓርክ ውስጥም ስራ አጥ ሰዎች እንስሳትን ለምግብነት የማደን ስራ ከጀመሩ ሰንበት ብለዋል ይላል ከስፍራ የደረሰን ተከታዩ ዘገባ። ይሁንና በአካባቢው ያሉ የተደራጁ ታጣቂ ሴቶች እንስሳቱን ለመታደግ እንቅስቃሴ ይዘዋል። የኮሎምበስ ማቪንጋን ዘገባ ኤደን ገረሞ ይዛ አቀርባለች። የዓለም አቀፍ የጸረ አደን ተቋም ባልደረቦች የሆኑት ሴቶች ከዚምባብዌ ዋና ከተማ ሀራሬ በሶስት መቶ ኪሎ ሜትር ርቀት ላይ በሚገኘው ፓርክ ውስጥ በቅኝት ላይ ናቸው። በዚምባብዌ አካሽንጋ የተሰኘ ወይም ደፋሮቹ ተብሎ የሚጠራው የሴት ታጣቂዎች ቡድን አባል የሆነችው ኒያራዳዞ አግሊዚያ ሆቶ የዱር እንስሳቱንም ሆነ አዳኞቹን አልፈራቸውም ትላለች። አሁን ላይ ምንም አልፈራም። መጀመሪያ ሰሞን ነበር ምፈራው። አሁን ስለ እንስሳቱ ባህሪ ተምረናል። በቁጥቋጦዎች ውስጥ ብዙ ሰዓት ስላሳልፍኩ ምንም አልፈራም። አንበሳም ባይ እንኳን አልፈራም። ሴቶቹ የተሟላ የጦር መሳሪያ የታጠቁ ሲሆኑ ወንጀለኞችን ይዘው ለህግ ማቅረብ እንዲችሉም ሰፊ የሆነ ስልጠናዎችን ይወስዳሉ። ይሄ ደፋሮቹ በሚል የተሰየመውን የአካሽንጋን መርሃ ግብር ያስጀመረው እና ሴቶቹን የሚያሰለጥናቸው አውስትራሊያዊ ዜግነት ያለው በኢራቅ ጦርነት ላይ የተሳተፈ የቀድሞ የጦር ሰራዊት አባል የሆነው ዴመን ማንዶር ነው። ዴመን እነዚህ የዱር አራዊት ጠባቂዎች በአዳኞች ምክንያት አደጋ የተጋረጠባቸውን የአፍሪካ የዱር አራዊትን በመጠበቁ ረገድ ትልቅ ሚና አላቸው ይላል። መጀመሪያ ላይ አነስተኛ የሆነ ሙከራን ያካሄድ ነው ሙከራውን ያካሄድ ነው በሰሜን ዚምባብዌ ባለ ጥብቅ ቦታ ላይ ነበር። አሁን ላይ ይህን ስራ የሚሰሩ እንስሳቱን ከአደን የሚጠብቁ አስራ ስድስት ሴቶች አሉን። በስምንት ቦታዎች ላይ የሚሰሩ ሁለት መቶ አርባ ሰራተኞችም ያሉን ሲሆን እስከ መጪው ሁለት ሺ ሀያ ስድስት አመተ ምህረት ድረስም አባላቶቻችንን ወደ አንድ ሺ ለማሳደግ አላማ አለን ነው ያሉት። አለም አቀፍ የጸረ አደን ተቋም የእነዚህ ታጣቂዎች የበላይ ጠባቂ ሲሆን የሰራተኞቹንም ደሞዝ በድረገጽ ላይ በሚደረጉ የግብረ ሰናይ ድጋፎች አማካኝነት ይከፍላል። የዚምባብዌ የፓርኮችና የዱር አራዊት አስተዳደር እነዚህ ታጣቂ ቡድኖች የዱር አራዊቶችን አደን በመከላከሉ ረገድ ትልቅ ውጤት አስመዝግበዋል ይላሉ። ቴኔሺ ፋራዎ የባለስልጣኑ መስሪያ ቤት ባልደረባ ናቸው። እነዚህ ሰዎች ደኑን በመጠበቅ ረገድ እጅግ አስፈላጊ የሆነውን የቅኝት ስራ እየሰሩልን ነው። እንዲሁም የጸረ አደን ህጉን በማስከበሩ ረገድ እየሰሩ ያሉት ስራ የሚታይ ውጤት ያለው ሲሆን አሁን ላይ በብሔራዊ ፓርኮቻችን ውስጥ እየተመዘገበ ያለው የአደን መጠን ቀንሷል ነው ያሉት። ባልደረባው እለት እለት ለዚህ ስራ የሚመዘገቡ ሰዎች ቁጥር እየጨመረ በመምጣቱም በዚምባብዌ ብሔራዊ ፓርኮች ውስጥ የተደቀነው አደጋ እየቀነሰ ነው። ለኮለምበስ ማቪሁንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች፣ ለምሽቱ ያዝነውንም በዚህ ላይ ያበቃን። ነገ ከምሽት ሶስት ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና እደሩ። ትግርኛ ይቀጥላል።